አባ ወልደ ጊዮርጊስ አየለ የደብረገነት ቅዱስ ሚካኤል ቤተ ክርስቲያን ሜልበርን፣ አውስትራሊያ አስተዳዳሪ ላለፉት ዘጠኝ ዓመታት ምእመናኑን ሲያገለግሉ የቆዩ ሲሆን ባሳለፍነው ወርም ወደ ሀገር ቤት ለመመለስ በመወሰናቸው ተመልሰዋል። እሳቸው እንደሚሉት አገር ቤት ሄዶ ተመልሶ ገዳማትን ማገልገል የመቼውም ጊዜ ህልማቸው ቢሆንም በዚህ ፍጥነት ግን እመለሳለሁ የሚል እቅድ አልነበራቸውም። አባ ወልደ ከሜልበርን ከመነሳታቸው በፊትም ከተጣበበው ጊዜያቸው አጋርተው ታሪካቸውን ለማካፈል ፈቃደኛ ሆነው ነበረ። አስተዳደጋቸውን፣ የሃይማኖት ትምህርት ቤት ቆይታቸውን፣ እንዲሁም ደግሞ የወደፊት እቅዳቸውን አጋርተውናል። አመሰግናለሁ እህታችን ማርታ፣ በተለይም ሁልጊዜ በዚህ ሬዲዮ ጣቢያ በሃይማኖት በህብረተሰቡ በኮሚኒቲ እየመጣሽ እያገለገልሽን ሁልጊዜ ከጎናችን ያልተለየሽ ታማኝ ኢትዮጵያዊ እህታችንሽ። እግዚአብሔር ይጠብቅልን። እኔ እንግዲህ እንደተባለው ስሜ አባ ወልደ ዮዲስ አየለ ባላለሁኝ። በዚህ በምድር አውስትራሊያ ዘጠኝ አመት በትንሿ አገልግያለሁ። የተወለድኩበት ያው ኢትዮጵያ ነው። ምክንያቱም መለኩሴ ወይም ደግሞ አንድ ክርስቲያን በአርባ ቀን ከተጠመቅን በኋላ አካባቢና ቋንቋ ስልልለው ፍጹም ኢትዮጵያዊና የኢትዮጵያ ቤተ ክርስቲያን ውስጥ ያደግኩ ነኝ። በቤተ ክርስቲያን እንደ ማንኛውም የቆሎ ትምህርት ቤት ቤተሰቦች ወደ የቆሎ ትምህርት ቤት ካስገቡኝ እንግዲህ ከስድስት ወይም ከሰባት ዓመት ጀምሮ በጀት እናትና አባቶች ሳይሆን በጀት የበጀተችልኝ ድንግል ማርያምና የኢትዮጵያ ቤተ ክርስቲያን ናቸው። በይን ተስማ ለማርያም ብዬ የኢትዮጵያ ሕዝብ ነው ያስተማረኝ ያሳደገኝ፣ አሁን እዚህ ደረስኩበት ደረጃ ያደረሰኝ የኢትዮጵያ ሕዝብና የኢትዮጵያ ቤተ ክርስቲያን ነው። በሰሜኑ አካባቢ ነው ብዙውን ያሳለፍኩትኝ ከዛም እንግዲህ ወደ ሀያ ምናምን ዓመት አካባቢ ሲሆንን የራሴ ምርጫ ነበረኝ። ከእግዚአብሔር ጋር ወይም ደግሞ በክህነት አገልግሎት መቀጠል እንዴት እንዳለብኝ እግዚአብሔርን ጠየቅኩት። የእርሱ ፈቃድ ሆነ። ወደ ምንኩስናው ዓለም ከመጣሁ እንግዲህ እርግጠኛ ነኝ ሀያ ስድስት ዓመት ሀያ ሰባት ዓመት አካባቢ ይሆነኛል ያው እድሜውም ትልቅ አይደለም። ወደ አርባ ስድስቱ አካባቢ ነው ማለት ነው አሁን ያለሁበት እና በዚህ ብዙውን አገልግሎት የሰጠውትኝ በምስራቅ ኢትዮጵያ በምስራቅ አድርጌ ብዙ ገጠሮችን አገልግ ያለሁኝ በቅስና በምስራቅ አድርጌ ሀገረ ስብከት በአቡነ ቀሴስነት የጳጳሱ ረዳት በመሆን የአራት ዲቃነ ጳጳሳት ጋር አብረን አሳልፈናል። ከዚያ በመቀጠል በብፁዕ ቅዱስ አቡነ ጳውሎስ መልካም ፈቃድ ወደ አዲስ አበባ እንዲዛወር ሆነ። አዲስ አበባ ሁለት አብያተ ክርስቲያናቶች ያስተዳድር ያለው አንዱ አራት ዓመት አንዱ ሶስት አመት ተኩል። ከዚያ ወደዚህ በቅዱስ ሲኖዶሱ ፈቃድ ወይም ደግሞ በእግዚአብሔር ቸርነት ወደ አውስትራሊያ የሚሄድ ሲባል ያው በውድድር ነው። 11 መነኮሳት ቀርበን ከ11ዱ ሶስተኛ አጥቼ ነው ወደዚህ ወደ አውስትራሊያ የመጣው። በአብዛኛው የቤተ ክርስቲያን አባቶቻችን መነሻቸው የቆሎ ትምህርት ቤት ነው። እርስዎም ገልጸውታል። እናት አባት ሳይሆን ያሳደጉት ቤተ ክርስቲያን ናት ያሳደገችዎት፣ ሕዝብን ያሳደገኝ ብለዋል። እና የቆሎ ትምህርት ቤትን እስቲ መለስ ብለው ትንሽ ይንገሩኝ። ፎቅ ሳይሰራ መጀመሪያ ዲዛይኑ ነው የሚወጣው እና እኛ በህይወታችን ዲዛይን ይወጣልን ቆሎ ትምህርት ቤት ስንገባ ነው። ምክንያቱም ዛሬ ጠግበን የበላነውን ሳይሆን በዛን ሰዓት በሆዳችን ውስጥ እህል ጠፍቶ ተርበን ያደግንበትንና ያደርንበትን ሰዓት ነው የምናስበው። ዛሬ ጠግበን ኃጢአት እንዳንሰራና ሰው እንዳናስቀይም ያንን የነበረብንን ያሳለፍነውን የረሃብ ጊዜና የመከራ ጊዜ ጊዜ ለእኛ ስንቅ ሆኖ ነዋል። ቆሎ ትምህርት ስንገባ መጀመሪያው ሀሁ ነው የምንማረው። ከዛ ያው አቡጌዳ የሚባሉ ነገሮች አሉ። እነ መልክት ዮሐንስ፣ ውዳሴ ማርያም፣ መልካ ኢየሱስ፣ መልካ ማርያም፣ ከዛ ውዳሴ ማርያም ዜማ፣ መስተጋባ፣ አርባየት፣ ክስተት፣ ሰለስት የሚባል ነገር አለ። ጸመ ድጓ፣ ቅኔ፣ እንደገና ቅዳሴ፣ ሌሎችም ደሚያቋቋም ጓዞች አሉ። ድጓዎች አሉ። ይሄ በአብዛኛው በቤተክርስቲያን ሊቃውንት በዚህ ውስጥ አልፎ ብዙ መከራ ነው ያለፈው። አንደኛው ቁንጫው አለ፣ በሽታው አለ፣ ራቡ አለ፣ ውሻው አለ። በተለይ ውሻው ብዙውን ጉዳት የሚያደርስብን ያው ውሻው ነው እና አቅማችን ህፃናት ስለነበረ ያ ላለፍንበት ህይወት ሁልጊዜ ለኛ እንደ ምስክርነትና ራሳችን እንድናይ ያደርገን፣ የተከፋ ሰውና የተራበ የተቸገረ ሰው ስናይ ወደኋላ ዙረን ያንን ያለፍነውን ህይወት እንድናይ እንደ መስታወት ከፊታችን የምናይበት የእድሜና የዘመናት የአገልግሎት መስታወት ነው ብዬ አስባለሁ፣ እንደኔ። ወደ አውስትራሊያ መለስ ስንበል እንግዲህ ዘጠኝ ዓመት አውስትራሊያ ቆይተዋል። ወደ ኋላ መለስ ስንበል እና በተለይ እርሶ የመጡበት ጊዜ ከባድ ጊዜ ነበረ። ሕብረተሰቡ በሁለቱ ሲኖዶሶች ጎራ ለይቶ በሚጨቃጨቅበት ወቅት ነው የመጡት። እንደሚታወቀው ደግሞ እዚህ የሲኖዶሶች ጉዳይ ደግሞ ኢትዮጵያ ውስጥ ብዙ ችግር አልነበረም። ኢትዮጵያ ውስጥ ሁሉም በአንድ ሲኖዶስ ስለሚተዳደር ችግር አልነበረም። ውጪ ሲመጣ ነው ብዙ ችግሮች የሚታዩት። እርሶም ከሀገር ቤት ከኢትዮጵያ ሲመጡ እዚህ ችግር ላይ ነው የተቀመጡት። ብዙ ሰዎች ደግሞ ስለ እርሶ ሲናገሩ አንድ ዘመም አይደለም የእርሶ አስተሳሰብ፣ መካከል ላይ ሆነው በግራም በቀኝም ያለውን በማስማማት አንድ እንሆናለን በሚለው ሲጥሩ የነበሩ አባት ነበሩና እስኪ ያንን ዘመን እንዴት ያስታውሱታል? አቻችለው ስለመኖር የነበሩትን ብቃት እንዴት ነው የቻሉበት? ያ ዘመን ክፉ ዘመን ነው። እውነቱን ለመናገር ከወንድሞቻችን አያቶቻችን አብረን ካደግ ነው አብረን ከኖር ነው አንድ ማዕድ ከበላ ነው በአንድ ጽዋ ከጠጣ ነው እህት ወንድሞቻችን ጋር አለያየት ሆኖ የኖረ ክፉ ዘመን ነው። እንዳልሽው ኢትዮጵያ ውስጥ እንዲህ አይነት ጣጣና መከራ፣ ስቃይ፣ ውጣ ውረድ የለም። ውጭ ሀገር ያው ህብረተሰቡም በአስተሳሰቡም ትንሽ ነው፣ በቁጥሩም ትንሽ ነው። ስንመጣ የገጠመን ተግዳሮት በጣም ከባድ ነው። እነገ ለቤተ ክርስቲያናት ትሄዱ፣ እነገ እንዲህ ናቸው የሚል ብዙ ሀሳብ ይሰማ ነበር ነገር ግን ያ ሁሉ አልፎ ዛሬ የምንደርስበትን ቀን እና እናናፍቅ ስለነበረ ብዙ ልዩነቱ እና ብዙ መሰዳደቡ ለእኔ አይምሮ አይገባኝም። እና ብዙ ጊዜ ይህንን ቃል ለሚጠቀሙ ውህት ወንድሞች ብዙ ጊዜ የቁጣ ቃል ነው የምናገረው። ለምን ቢባል ዛሬን ስናልፍ ነገ ድንገት ብርሃን ልናይ እንችላለን። የቀኖና ችግር እንጂ የዶግማ ችግር አይደለም። አባቶቻችን ተለያዩ እንጂ የሃይማኖት ልዩነት አልፈጠሩም በሚለው ብዙ ጊዜያው ሙግ ትቀጥል ነበረ። ህብረተሰቡም እንደምታወቂው ሰላማዊ ህዝብ ነው። ሰላም ቃልና የእግዚአብሔርን ቃል የሚፈልግ ነው። ክፉ ነገሮችን ህብረተሰቡ አይጠብቅም። ትንሽ ውስን ሰው ነው ይህንን የሚፈልገው ያም ያው እንግዲህ አለማወቅና አለመረዳት የሃይማኖታችን እውቀት ትንሽ ዝቅ ስላለ ነው። ብዙ ተግዳሮት ነበረ። እነገ እንደዝነው ገ እንደዝነው ገ አጥቢያ አትሄዱ የሚለው ብዙ ገፍቶናል። ብዙ መስራት ስንችልም ብዙ መንቀሳቀስ እንችልም እንዳንሰራ እንቅፋት ሆነው ዛሬ ትውልዳችን የተሻለ ኮሚኒቲ እንዳይኖረው ዘመናዊ ትምህርት ቤት እንዳይኖረው የተጠናከረ አጥቢያ እንዳይኖረው ህብረተሰባችን ዛሬ በችግር ና በልዩ ልዩ መከራ ሲቸገር እንዳንደርስ ና ህብረተሰባችን የራሱ የሆነው እንዳይኖረው ክፉ አስተዋጽኦ አድርጓል። በጎ አስተዋጽኦ ሳይሆን እና ያም ሁሉ ስናልፍ ከባድ ጊዜ ያለፍኩት እኔ ሁልጊዜ ይጨነቅ ነበር። የህብረተሰቡ ጭንቀት የህብረተሰቡ አመለካከት እስከ መቼ ነው እንድተለያየተን የሚለው። ብዙ ጊዜ ለአምላኬ ጥያቄ ያቀርባሉ። እባክህ ከአንድ ቀን መፍትሄ አምጣ። ሳናስበው መፍትሄ ይመጣል ያለበት ዘመን አልፎ መፍትሄ አይመጣም ባልንበት ባሰብንበት ዘመን እግዚአብሔር ሰዓቱ እለቱ ደቂቃው ሲደርስ ያንን ሁሉ ለሰባት ዓመታት ተቸግረን የነበርንበት እኔ እንኳን እዛ ሀገር ከመጣው በአርባ ደቂቃ ውስጥ ያ ሁሉ ጠፍቶ ያው ዛሬ እንደምታወቂው ሁሉም አብያተ ክርስቲያናት ሁሉም አጥቢያ ስንገናኝ በልቅሶ ነው የምንገናኘው፣ በፍቅር ነው የምንገናኘው፣ ተነፋፍቀን ነው የምንገናኘው። ህብረተሰቡ ሲያየን ጠየቀን እያጽናናን ያለው እና ክፉ ዘመን ነበር፣ ግን እግዚአብሔር ፍጻሜውን ስላሳምረው ጅጋር አምላኬን አመሰግነዋለሁ። ይሄ የሚገባው በረከታ ቢደርብኝና ለሊቀ ካህናት መሰምር ብሩ ነበረ ብዙ እዛ ሀገር ብዙ መከራ ያሳለፉ አባት ናቸው። ሳቸው ይህንን ሳያይ ሆዱ። የሚገባን ሳይሆን ሳይገባን ይህን የአንድነትን እና የሰላሙን ጊዜ አይተን ያው ለሁለት ዓመት በሰላም ነው ያሳልፍ ነው ተመስገን እያልን ያለ ነው አላለሁን። ሰላሙም ከመጣ በኋላ የተለያዩ ስራዎች በተለይ ደግሞ እርሶ በሚያገለግሉት ቤተ ክርስቲያን እርስዎ የጀመሯቸው ብዙ ብዙ ስራዎች አሉና እስቲ ደግሞ በቤተ ክርስቲያን ውስጥ የተከናወኑ ስራዎችን መለስ ብለው ይጥቀሷቸው። እርሱ ያስጀመሯቸው ነገሮች አሉ ወደፊት መቀጠል ያለባቸውና እነሱን ደግሞ መለስ ብለን እናያቸው። መሸም በዚህ በሃይማኖታችን ሰው ሰራሁ ብሎ አይናገርም። አልሰራንም ወደዚህ ምርጫ የመጣ ነው። ወደዚህ ወደ ክርስትናው አለም ስንመጣ ከምንም በላይ እግዚአብሔርን ማስደሰትና ህዝቡን ማገልገል ነው የመጀመሪያ ምርጫችን። ሌላ ምንም ምርጫና ምንም አላማ አልነበረንም። ግን ብዙ ተሳክቷል ብዬ አልልም። ለምን የሚባል የእኛ ምላክ ህይወትን ከፍሎ ነው ህይወትን ያስተማረን እና እንደተከፈለልን ዋጋ ብዙ ሰርተናል ማለት አንችልም። የተጀመሩ ስራዎች አሉ። አዎ አሁን አዲስ ለመገንባት የታሰበው ቤተክርስቲያን አሁን በቅርብ እንዲጀመር ሁሉም ነገር ተጠናቆ የባንኩም ፈቃድ አግኝቶ የካውንሰሉን ፈቃድ አግኝቶ የግንባታ ፈቃድ ሁሉም ስራዎች ተከናውነው አሁን በቅርብ በኦገስት መጀመሪያ አካባቢ ስራው ለመጀመር ነው ያለው። ሌላው ብዙ ጊዜ ስራ ስራዎች ታቅደው ያሉት በልጆች ዙሪያ ነው። ያልሰራንባቸውና ካልሰራንባቸው አንዱ ብዬ ሁልጊዜ ህሊናዬን የሚወቅሰኝና የሚጸጽተኝ በዚህ በኢትዮጵያውያን ወጣቶች ዙሪያ ላይ ምንም አንዳች ስራ አልሰራን ብዬ ህሊናዬ ይወቅሰኛል። እሱ አርብ አርብ ያው ልጆች ይማራሉ የቋንቋ ትምህርት እንደምታውቂው ደግሞ ቅዳሜ ኮሚቴ ያስከፍተዋል። እሱ ይማራሉ። ቅዳሜ ማታም ከሰዓት ትምህርት አላቸው። ሌላው የሆምወርክ ሳፖርት በተለይም በቤተሰብ ደረጃ ደከም ያለ ማስረዳት የማይችል ቤተሰብ ይኖራል። ሰባተኛ እስከ አስረኛ እስከ አስራ ሁለተኛ ክፍል ያሉ ልጆች በብዙ በሆምወርክ ሳፖርት ይቸገራሉ። ና ቤተ ክርስቲያኑ ከመንግስት አሁን አምና ያስፈቀደው በቤት ነበረ ጨርሶ በዘንድሮ ሁለት መቶ ሀያ ሺህ ዶላር አሁን በቅርብ ከሳምንት በፊት አስፈቅዷል። እነሱን በዚህ በከተማው ያሉ ወጣቶችን ከአስረኛ ክፍል እስከ አስራ ሁለተኛ ክፍል ያሉትን ለማስተማር አቅዷል። ሁለተኛ ይህ ኮሚኒቲ ሆል ነው። እሱም አብሮ ከህንፃው ቤተክርስቲያን ጋር መንግስት የፈቀደው በጀት አለ። ከሱ ጎን ለጎን ለመስራት አስበናል። የኔ እንኳን ሀሳብ ስራው ሲጀመር ሳይሆን ሲፈጸም እዚያው ሆናለሁ ብዬ ብዙ ጉጉትና ብዙ ሀሳብ ነበረኝ። ግን እንደምታውቂው ያው በገጠመኝ የጤና ምክንያት ያው እንግዲህ በሰው በኩል ብዙ ተስፋ ባይኖረውም እግዚአብሔር ሰው ሲጨርስ እግዚአብሔር ስራ ስለሚጀምር አላውቀውም። እና በተለይም ደግሞ ብዙ ወጣቶች በዚህ በድራግ በልዩ ልዩ በሽታ የተያዙ አሉ። እነሱን ብዙ ስራ እያጽናናን ያለ ነው። እሱ ላይ ነበር፣ እሱ እንዲቀጥል በጀትም አሁን ሃያ ምናምን ሺ ያስፈቅደናል። እሱን በተመለከተ በዚህ በኤች አይ ቪ ዙሪያ በካንሰር በልዩ ልዩ ጭንቀት ያላቸውን ልጆች እነሱ ደግሞ ስተኛ ተቀጥሮ ወይም ደግሞ እናቶች እንዲያጽናን ሰው በሽታ ሲይዘው ብዙ ችግር ይገጥመዋልና እሱን ለመስራትና እየሰራን ያለ ነው። እዚህ ላይ ነው ዘንድሮ የ2020 እንቅስቃሴያችን ብዙ ለበራቅድ የነበረው እንደምታውቂው፣ በዓለም የመጣው በሽታ ብዙውን ነገሮቻችን ብዙ እቅዶቻችንን አበላሽቷል። የሆነና አሁን በተለያዩ ነገሮች ልጆችን ያው እያስተማርን እና እየተንቀሳቀስን ህዝቡን ያው እያገለግልን ያለ ነው። ለህዝቡ ብዙ አገልግለና ማለት አንችልም። ብዙ ብዙ ብዙ ህዝቡ አገልግሎናል። በመላው ያለ ህዝብ በመላው ስራ ላይ ያለ ህዝብ አገልግሎናል። ለህዝቡ አገለግልን ማለት አልችልም። ምክንያቱም ከባድ ነው። ህዝቡ ያደረግልንና የሚሰጥን ፍቅር እኛ ለህዝቡ በጭራሽ ምንም ሮብ የህዝቡን ፍቅር የሚከፍል አገልግሎትን ያልሰጠው ብዬ አስባለሁኝ። በጣም በዚህ ጸጸታለሁ። በተለይም ደግሞ በወጣቶች ዙሪያ ላይ ብዙ እንዳልሰራው የአገሬ ልጆች ወጣቶች ሃይማኖታቸውን፣ ባህላቸውን እንዲያውቁ ባለማድረጋችን ትንሽ የሚጸጽተኝ ጉዳይ የብቻ ነው። ሌላው እንግዲህ እንደ በኩረት ዋን አይለሉ ሌሎችም ካህናቶች አሉ። በጣም ጠንካራ ጠንካራ ሰዎች አሉ። ያው በየቦታው ያስቀመጥኳቸው አሉ። በዚህ በዶክተር ደረጃ ያሉ፣ በማስተርስ ደረጃ ያሉ፣ በዲግሪ ደረጃ ያሉ በየእያንዳንዱ ኮሚቴዎች አሉ። እነሱ ያው ስራውን አዋቅረን እነሱ ናቸው ብዙ ጊዜ ስራውን ሰርተው እንዲያመጡልን የምናደርገው እና እነሱ በኢሚግሬሽን ችግር ያለበትም ካለ እሱን ይሰራሉ። የጤናም ችግር ካለ ያው እንዲሰሩ አደራና መመሪያ ሰጥቻለሁኝ እንንቀሳቀሳለን ብያስባለሁ። በጣም ብዙ ስራዎች ነው እየተሰሩ ያሉት። እርግጠኛ ነኝ ስራዎቹ ተጠናቀው እንደሚያዩ እርሶ መጥተው እንደሚያስመርቁ ተስፋ እናደርጋለን። እንደው መጨረሻ አንድ ጥያቄ ነው መጠይቀው፣ እንደው ምናልባት ግላዊ ካልሆነ የሚከብድ ከሆነ ምንም አይደለም፣ ባይመልሱትም ምንም አይደለም። ዓለም በበሽታ በተለይ የኮሮና ቫይረስ ዓለምን በሚያመስበት ሰዓት አሁን ደግሞ አፍሪካ ገና አዲስ አፍላ በሆነበት ሰዓት የቫይረሱ ስርጭት አውስትራሊያ ደግሞ በአንጻሩ ስትነጻጸር የተሻለች ነች ከምትባል ሀገር፣ አደጋው ይበዛል ወደሚባለው ሀገር ለመሄድ ቁርጥ አድርገው የወሰኑበት ምክንያቱ ምንድን ነው? ጥሩ ጥያቄ ነው። ልጅ እህታችን ማርታ፣ እኔ እዛ ሀገር መኖር በአብዛኛውን አልፈልግም ነበረ እግዚአብሔር ስለፈቀደ ብቻ ነው የኖርኩትኝ። እና በተለይ በዚህ በግብፅ በህንድ ብዙ ገዳማትን በእስራኤል ብዙ ቦታዎች መንፈሳዊም ቦታ አይቻለሁ እና የኔ ሀሳብ ቤተክርስቲያኑን በቅርብ አሰርቼ ከተመረቀ ከሁለት ወር በኋላ አጠቃላይ የገዳም ውስጥ መግባት ነበር የፈለጉት። ነገር ግን አሁን ያው የጤናው ምክንያት የጤና የግል ጤና ምክንያት ብዙ ከባድ ተጽዕኖ አመቷል። መሸምን ምን አማይንኝ ማለት አልችልም ከኔ የበለጡ ብዙ አማኞችና ብዙ ቅዱሳኑ ስላሉ። ነገር ግን አምላኪን የምጠይቀው ብዙ ውጣውረዶችን ብዙ ችግሮችን ያሳልፈልኝና የረዳኝን እግዚአብሔርን አምነዋለሁ። ነው የተሻለ የስጋ ኑሮ መኖሪያ ሀገር ነው። እኔ የኢትዮጵያን ችግርና ውጣውረድ አውቀዋለሁ። የተሻለውን እግዚአብሔርን ግን የተሻለውን መንፈሳዊ ህይወቴን በገዳማቱ በአባቶች ዘንድ ጸሎት እየተጸለየልኝ ጸሎት እያደረኩኝ እዙ የሰጠኝን ገንዘብ እየሰጠሁኝ በደሞዝ ተከፍሎኝ የነበረው ገንዘብ አለኝ እሱ ድሀ እየመጸወትኩኝ እንግዲህ ከዳንኩኝ እድናለሁ ብዬ እግዚአብሔርን አስባለሁ። ከዳንኩ መጥች እየመርኩትን አጭር ሰዓት ጨርሸ መልሽ ወደ ገዳሜ ይገባሉ። አለዛ ግን ያው እንግዲህ ሰው ሲኖርም ሆነ ሲያርፍ በሀገሩ ስለሆነ በጣም ገዳማቱን የኢትዮጵያን ቤተክርስቲያን እጅግ አላገለገልናትም፣ አልሰራንም እና በተለይ የኮቪድ ቤተክርስቲያን ሳይ ሳናገለግል የኖርን ሰዎች በልተን ያደርን እንጂ ያገለግን ስሜት የለኝም። ዞረ ዞረ አሁን የምሄደው እግዚአብሔርን አንተ ቀደም ብዬ ከእግዚአብሔር የበለጠ ምንም ነገር የለም ብዬ እግዚአብሔርን ፊት ለፊት አስቀድሜ እሱን ለመጠየቅና ለበሽታ የመልስ እሱ ይሰጠኛል ብዬ እሱን በማመን ነው እንጂ እንዳልሽው በአፍሪካና በሀገራችን ያለው ከባድ ችግር ነው። ዞረ ዞረ ግን ከእግዚአብሔር በታች ነው ችግር እንጂ ከእግዚአብሔር በላይ ስላልሆነ፣ እኔ በደስታና በጣም በጥሩ ተስፋ ነው እየርኩ ያለሁኝ። እንግዲህ እዚህ ያለውን ሕዝብ እግዚአብሔር እንዲያጸና ጠይቃለሁ። በእኔ በኩል በጣም ደስተኛ ነኝ። ጥያቄው መልካም ነው። በመጨረሻ እዚህ ላለው ህብረተሰብ የሚያስተላልፉት መልእክት ምንድን ነው? እዚህ ላለ ህብረተሰብ ላስተላልፉ የምፈልገው ስላላገለገልናችሁ ይቅርታ አድርጉልን። በተለይ በተለይ ደግሞ በሰላሙ ዙሪያ ላይ አልሰራንም። ብዙ የተለያዩ ህብረተሰቦች አሉ። እሱ ላይ ብዙ ሞክር ያለው አልቻልኩም። ትንሽ ከበደኝ። ብዙ በአንድነት አስቀድሰው በአንድነት እንዲዘምሩ ሁልጊዜ ፈቃዴ እና ሁልጊዜ ስሜት የነበረ እሱን እንግዲህ ያሉት አባቶች ያስጠርሳሉ ብዬ አስባለሁ። በተለይም በዚህ በአውስትራሊያ የሜልበርን ደብረ ሰላም መድኃኔዓለም ቤተ ክርስቲያን፣ ሁሉም የመነሰን ትምህርት ቤት የመካነ ሰላም ድሬታ ለማርያም ቅዱስ ቤተ ክርስቲያን ህዝብ፣ የቅድስት ድንግል ማርያም ቤተ ክርስቲያን፣ የአቡነ ተክለ ሃይማኖት የኤርትራ ቤተ ክርስቲያን እንዲሁም ደግሞ ያለውበት አጥቢያ ህዝብ በሙሉ እጅግ አገልግሎናል። ሌላውም ሳይቀር ባርላይድ፣ በፐርስ፣ በሲርኒ፣ በብሪዝበን ያለው ህዝብ ሁሉ በጣም አገልግሎናል። አይዞህ ብሎናል። እኔ የምለው ጸብን ትታችሁ በፍቅር ልትኖሩ ነው። እኔ መንፈሳዊ አባትነት ይህን መልእክት ማስተላልፈው። በተለይ በተለይ ካህናቱ ከእኔ የምትማሩት ብዙ ነገር አለ ለእኔ ያሳየው ህዝቡ ለእናንተም ነገ ያንን የብርሃን እጆቹ እንደሚያሳያችሁ እና ያንን በእንባው እግዚአብሔር የሚጠይቅላችሁ ተስፋ አድርጋለሁ። እንግዲህ በርቱ። ከጸብ ይልቅ ፍቅርን፣ ከልዩነት ይልቅ አንድነትን ሆናችሁ እንድትሰሩ ዝቅ ብዬ አሳስባለሁ። በእውነት ጠንካራ ህዝብ ነው፣ ቅዱስ ህዝብ ነው። ሳናገለግለው አገልግሎናል። እንዳይረበን እንዳይጠማን ሸፍኖን የኖረ ህዝብ ነው እጅ ስለዚህ ህዝብ ቋንቋ የለኝም። ከአንቺ ከእህታችን ጀምሮ እንግዲህ ዝቅ ብዬ አመሰግናለሁ። ሌላው ለብፁነታቸው ለብፁ አቡነ ጴጥሮስ እንደ ጓደኛም እንደ ወንድምም ሆነው በህመሜ ጊዜ በጣም ሳይለዩ በጣም መግለጽ እስከሚያቅታይ ድረስ ከካህናቱ ከሚመናኑ ጋር ሆነው ረድተውኛል። ነችም አባት አይመረቅም። እግዚአብሔር ይስጥልን የምለው ህዝቡንና ሀገሩን ይጠብቅ፣ ልጆቻችሁን ያሳድግ የጀመርተውን ስራ ሁሉ እግዚአብሔር ከፍጻሜ ያድርስ። ጸሎታችሁ አይለኝ እግዚአብሔር ስትል፣ በእኔ ባኩ አባ ወልደ ጊዮርጊስ አየለ የደብረገነት ቅዱስ ሚካኤል ቤተ ክርስቲያን ሜልበርን አውስትራሊያ አስተዳዳሪ ስለነበረን ጊዜ እናመሰግናለን።